ማህደረ ዜና፣ የኤፍራትስን ወንዝ ሰሜናዊ ዳርቻ የተንተራሰችው የሶሪያዋ ጥንታዊ ከተማ አልራቃ በእርግጥ ለምደዋለች። ከ2013 ጀምሮ ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው። ከአየር ከምድር በሚወነጨፍ ቦምብ ሚሳኤል እንዳረረች ነው። እስከ ሺህ ዘጠኝ መቶ ሰባዎቹ ማብቂያ ድረስ የመካከለኛው ምስራቅ ፓሪስ ትባል ለነበረችው ለቤይሩትም በቦምብ ጥይት መሸበር በእርግጥ እንግዳ አይደለም። ሐሙስ ተደገመባት። ከ1920 እስከ 1946 በነበረው ዘመን የሶሪያና የሊባኖስ ጥንታዊ አንድነት የግዛት ስፋትና ጥበት እየተሸነሸነም የዛሬ መልክና ቅርጻቸው የተሰራባቸው። ፓሪስ ከሺ ዘጠኝ መቶ አርባ አምስት በኋላም በእርግጥ እረስተዋለች። ባለፈው ጥር አስደነገጣት፣ አርብ ደገማት። ሽብር የሽብሩ እንዴትነት፣ የጥፋቱ መጠንና አጸፋው የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ጊዜያቢዎት ቅኝ ግዛት አስተሳሰብ መፍለቂያ መስፋፋይቱ የውበት መዝናናት የፍቅር ስልጣኔ አብነቲቱ ከተማ አምና ጥር ከደረሰባት ሽብር በቅጦ አላገገመችም። ማቅ ከሏን ሳታወልቅ ዳግም ተሸበረች። አርብ ምግብ ቤት፣ መጠጥ ቤት፣ መዝናኛ ስፍራም፣ ሙዚቃ አዳራሽ፣ ኳስ ሜዳም አልቀረም ቦምብ እይት ዘነበባት አስከሬን ቁስለኛም ተለቀመባት። ፓሪስ የአንድ መቶ ሀያ ዘጠኝ ዜጎቿን ሕይወት አጣች። ሟች ቁስለኛው እንደ ሁሌው የአርብ ምሽት የፓሪሶች ወግ ዘናም ለቀቅ ፈንጠዝ ለማለት ያለመ ነበረ። በጀርመኗ መራሄተ መንግስት በወይዘሮ አንጌላ ሜርክል አገላለጽ በውቢቱ ከተማም በነፃነት ህይወትን ለማጣጣም ያሰበ ዲ መንሽን ም ዲ ቪር ትራዋን ወርደን ፎር ካፌስ ካፌዝ አርሞርደት የምንዘክራቸው ሰዎች ቡና ቤት፣ ምግብ ቤት፣ ሙዚቃ አዳራሽ እና አውራ መንገድ ላይ ነው የተገደሉት። ህይወትን በምታዝናናው ከተማ የነፃ ሰዎችን ህይወት ማጣጣም የሚሹ ነበሩ፣ ግን ተገደሉ። ይህንን የነፃነት ህይወት በሚጠሉ ሰዎች እጅ ጠፉ። መጋቢት 2004 የስጳኟ ርዕሰ ከተማ ማድሪድ በአሸባሪዎች ቦምብ ከተጠቃች ወዲህ አውሮፓ ውስጥ አሸባሪዎች በጣሉት አደጋ በአንዴ በርካታ ሰው ሲገደል የበቀደም አርቡ የፓሪስ ጥቃት የመጀመሪያው ነው። ያኔ ማድሪድን በአመቱ ለንደንን ያሸበሩት የአልቃይዳ አባላት ወይም ጀሌዎች ናቸው ተብሎ ነበረ። ዩናይትድ ስቴትስ በአሸባሪዎች ከተመታች ከመስከረም 2001 ጀምሮ በአሸባሪነት ሥራ ምግባሩ በዓለም ስሙ የናኘው አልቃይዳ ነበረ። ዛሬ ያቡድን ብዙም አይጠራም። ከሶማሊያ እስከ የመን፣ ከናይጄሪያ እስከ ኒጀር፣ ከማሊ እስከ አልጄሪያ፣ ከቱኒዚያ እስከ ሊቢያ፣ ከሲና በረሃ እስከ ኩዌት፣ ከአፍጋኒስታን እስከ ፓኪስታን፣ ከኢራቅ እስከ ሶርያ ወይም ሊባኖስ ቦምብ ከፈነዳ አንድም አልቃይዳ አልያም የአልቃይዳ ተባባሪዎች ናቸው ሲባልለት ነበረ። ከ2013 ጀምሮ ግን ዓለም ከአዲስ ቡድን ከአዲስ ስም ጋር መለማመድ ግድ ሆኖበታል። የኢራቅና የሶሪያ እስላማዊ መንግሥት አይስል፣ ወይም አይሲስ ወይም ዳዕሽ ኒውዮርክና ዋሽንግተን ከተሸበሩበት ከ201 ፓሪስ ዳግም እስከተሸበረችበት እስከ ዘንድሮ አርብ በተቆጠረው 14 ዓመት ከምናምን የዓለም ሀያል ሀብታም ዘመናዊ ጦር አሸባሪዎችን ለማጥፋት አፍጋኒስታን፣ ኢራቅ፣ ሊቢያ፣ አሁን ደግሞ ሶርያ ዘምቷል። የሀያል ሀብታሙን ዓለም ትእዛዝ ፍላጎትና ጥቅምን ለማስፈጸም የቆሙ መንግስታት ፓኪስታን፣ ሶማሊያም፣ ምዕራብ አፍሪቃም፣ የመንም ጦራቸውን አዝምተዋል ወይም አስፍረዋል። 14 ዓመት በበለጠው አብዛኛውን ዓለም ባሳተፈው ጦርነት በሚሊዮን የሚቆጠሩ ሰላማዊ ሰዎች በየሀገሩ አልቀዋል። ዛሬም ዕለት በዕለት እያለቁ የተቀሩት እየተሰደዱ ነው። መንግስታት ፈርሰዋል። ሀገራት መንግስት አልባ ቀርተዋል። የግዛት አንድነት ሉዓላዊነት የሚባል ቋንቋ ታሪክ የሆነባቸው አሉ። ከ2013 ጀምሮ የዓለም አስጊ አሸባሪነቱ ጠዋት ማታ የሚነገርለት ዳአሽን ለማጥፋት ሶሪያና ኢራቅ ላይ የተከፈተው ዘመቻም ጥሩ ውጤት ማምጣቱን ፕሬዚደንት ባራክ ኦባማ ባለፈው ሐሙስ አስታውቀው ነበረ። From the start, our goal has been first to contain. አይሲስ እየተጠናከሩ ነው ብዬ አላምንም። እውነቱ ምንድን ነው? ከመጀመሪያው ጀምሮ ዓላማችን መጀመሪያ ባሉበት ማቆብ ወይም ማቀብ ነው። አቀበናቸዋል። ኢራቅ ውስጥ ተጨማሪ ግዛት አልያዙም። ሶሪያ ውስጥም ከቦታ ቦታ መግባትና መውጣት ይችሉ ይሆናል። አይሲስ በተለመደው አይነት ዘመቻ ተጨማሪ አካባቢዎችን መቆጣጠር ግን አልቻለም። እስካሁን ማድረግ ያልተሳካልን የእዝና የቁጥጥር መዋቅሩን ማሽመድመድ ነው። የውጭ ተዋጊዎችን ቡድኑን እንዳይቀላቀሉ ሉ በማድረጉ ረገድ የተወሰነ ምርት አሳይተናል። የዓላማችን አንዱ አካል መሆን ያለበት በቀጥታ ከመዋጋት ይልቅ ኢራቅ ውስጥ ይበልጥ ውጤታማ የሆኑ የሱኒ ተዋጊዎችን መመልመል ነው። የዩናይትድ ስቴትሱ ፕሬዝደንት መግለጫ በዓለም በሚናኝበት መሃል ሐሙስ የአሜሪካ ሰዋልባ ተዋጊ ጀቶች ወይም ድሮን ጃሃዲ በሚል ቅጽል የሚጠራውን አሜሪካዊ የአይሲስ አባል መግደላቸውን የአሜሪካ መገናኛ ዘዴዎች ዘገቡ። አሜሪካ መራሹ ጦር ሶሪያና ኢራቅ ግዛቶች ውስጥ አቅቦታል የተባለው ቡድን ግን ከኢራቅም ከሶሪያም አልፎ ቤይሩትን ያሸበረው የፕሬዚደንት ባራክ ኦባማን መግለጫ የትላልቁ ዓለም ትላልቅ መገናኛ ዘዴዎች በሚቀባበሉበት መሃል ነበረ። ሐሙስ የሊባኖሱን የሺያ ደፈጣ ተዋጊ ቡድን የሕዝቡላህን አባላትና መሪዎች ለማጥፋት ባለመው ሁለት ተከታታይ የቦምብ ጥቃት 44 ሊባኖሳዊ ተገደለ፣ 240 ቆሰለ። ፈረንሳዮች ከሶሪያ ቆርጠው እንደ ሀገር የሠሯት ሊባኖስ፣ ፈረንሳዮች ከፓሪስ ቀድተው ያሽሞኖሞኗት ቤይሩት ይህን መሰሉን ጥቃት፣ ጥፋት፣ ሽብር በርግጥ ለምደውታል። የሀያሉ ዓለም ሀያል መገናኛ ዘዴም ከጨረፍታ ዜናነት ባለፍ የቤይሩቱን እልቂት የሚያራግብበት ፍላጎት፣ ጥቅም፣ ሀዘኔታም አልነበራቸውም። በማግስቱ አርብ ፓሪስ ላይ የደረሰው ሽብር ግን ሀያሉን ዓለም ከዳር እስከ ዳር አነቃነቀው። ተራውን ሰው በተለይ ፓሪሳዊውን በእርግጥ ድንጋጤም ስጋት ሐዘንና፣ ፍራቻን ያሸማቀቀው እዚህ የመጣ ነው። ሁላችንም ከጎናችሁ መቆማችንን ለማሳየት ነው። ከየመሪዎቹ የተሰማው መልእክት ግን ከሐዘን ድንጋጤ ትብብሩ እኩል እንዴት ተደፈርንዴት እልህ Mes chers compatriotes, ce qui s'est produit hier à Paris et à Saint-Denis près du Stade de France... ወገኖች ሆይ፣ ትናንት ፓሪስና ሽታደ ደ ፍራንስ አጠገብ ሳዲን የደረሰው የጦርነት እርምጃ ነው። ጦርነቱን ለመጋፈጥ ሀገሪቱ ተገቢውን እርምጃ ትወስዳለች። በፈረንሳይ በመላው ዓለም በምትታወቅበት እሴቶቻችን፣ በእምነታችን፣ በነጻ ሀገራችን፣ በመላው ዓለም በምትናገረው ሀገራችን ላይ ዳኢሽ በተባለው የአስቸባሪ ጦር፣ የጂሃዲስት ጦር የተወሰደ የጦርነት እርምጃ ነው። የጀርመኑ መራሄተ መንግስት ወይዘሮ አንጌላ ሜርክልም መንግስታቸውና ህዝባቸው ከፈረንሳዮች ህዝብ እና መንግስት ጎን እንደሚቆሙ አረጋገጡ። ይህ በነጻነት ላይ የተፈጸመው ጥቃት በፓሪስ ላይ ብቻ የተፈጸመ አይደለም፣ በሁላችንም ላይ የደረሰ ሁላችንንም የጎዳ ጥቃት ነው። ስለዚህም ሁላችንም በጋራ አጸፋ መልስ መስጠት አለብን። ከሩሲያው ፕሬዚደንት ቭላዲሚር ፑቲን እስከ ብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን፣ ከቱርኩ ፕሬዚደንት ሬሴፕ ጠይብ ኤርዶኻን እስከ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተናያሁ ያሉ መሪዎችም ከፈረንሳይ መንግሥትና ሕዝብ ጎን መቆማቸውን አረጋግጠዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እንዲሁም ይህ በፓሪስ ላይ ብቻ የተፈጸመ ጥቃት አይደለም። በፈረንሳይ ሕዝብ ላይ ብቻ የተፈጸመ ጥቃት አይደለም። በመላው ሰብአዊ ፍጡርና በምንጋራቸው ዓለም አቀፍ እሴቶቻችን ላይ የተቃጣ ጥቃት እንጂ። የፈረንሳይ መንግሥትና ሕዝብ የሚፈልጉትን ድጋፍ ሁሉ ለመስጠት ዝግጁም በተጠንቀቅ ቆመናል። እነዚህን አሸባሪዎች ለፍርድ ለማቅረብና ህዝባችንን የሚያድኑ አሸባሪዎችን ለማደን ከፈረንሳይና ከመላው ዓለም መንግስታት ጋር ለመስራት አስፈላጊውን ሁሉ እናደርጋል አሉ ተባባሉና የመጀመሪያውን የብቀላ እርምጃ ዛሬ ከሶሪያዋ ስድስተኛ ትልቅ ከተማ ላይ ሰነዘሩ። ራቃም ከመጋቢት 2013 ጀምሮ አይሲስ የሚቆጣጠራት ጥንታዊቱ ውብ ከተማ፣ የአውሮፕላን ቦምብ፣ ሚሳይል፣ የታንክ መድፍ አረር በእርግጥ ብርቆ አይደለም። ዕለት በዕለት ያሸብሯታል። ዛሬም የፈረንሳይ ዘመናዊ የጦር ጀቶች የአይሲስ ማሰልጠኛና ማዘዣ ጣቢያ ያሉትን አካባቢ ሲያወድሙ ተዋሉ። አንዳንድ ዘገቦች እንደጠቆሙት ከ30 በላይ ትላልቅ ቦምቦች ወርደውባታል። የደረሰው ጉዳት መጠን ግን በውል አልታወቀም። ከጥቅምት 2001 ጀምሮ ድፍን ዓለም የተሳተፈበት ፀረ ሽብር ዘመቻ ዛሬም በ14ኛ ዓመቱ ደካማውን አይደለም ሀያሉንም ዓለም ከመሸበር አለማዳኑ እንጂ ዚቁም ለሰዓታት ራቃ ላይ የወረደው ቦምብ ወትሮም የወደመችውን ከተማ ይበልጥ ለማጥፋት ይጠቅም ይሆናል። የብቀላ ጥማትንም ያስታግስ ይሆናል። የ14 ዓመቱ ዘመቻ ውጤት በዜሮ እየተጣፋም በብቀላ እየተስፋፋም አሸባሪን ያጠፋል ብሎ ማሰብ ግን በእርግጥ ያሳስታል። ነጋሽ መሐመድ ነኝ። ቸር አሰማን።